የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉ ተገለጸ። ከአንድ አመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉን አንድ ጥናት ማመልከቱን የክልሉ ከፍተኛ ትምህርት ተቋማት ፎረም አስታውቋል። ፎረሙ ይህንን ያስታወቀው የሰብአዊ ምላሽ ስልት በግጭት በተጎዱ የአማራ ክልል አካባቢዎች በሚል ከተለያዩ አገር አካላት ጋር ባዘጋጀውና ትናንት ይፋ ባደረገው ሰነድ ነው። ግጭቱን ተከትሎ በድምሩ ከ15ሺ በላይ ሰዎች ት መቁሰል የአእምሮና ማህበራዊ ቀውስ እንደዚሁም የፆታዊ ጥቃት ሰለባ ሆነዋል በማለት ጠቅሷል። የፎረሙን ዋና ጸሐፊ ዶክተር ታፈረ መላኩን ያነጋገረችው አስቴር ምስጋና ተከታዩን ልካለች። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም እና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸው የሰብአዊ ምላሽ ስልት ጥናት ሰነድ ይፋ የተደረገው ትላንት ጥቅምት አምስት ቀን ሁለት ሺ አስራ ሰባት አመተ ምህረት ነው። ከአንድ አመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉን ጥናቱ አመልክቷል። ግጭቱን ተከትሎ በድምሩ ከ15 ሺህ በላይ ሰዎች የሞት፣ የመቁሰል፣ የአእምሮና ማህበራዊ ቀውስ እንዲሁም የጾታዊ ጥቃት ሰለባ መሆናቸውንም ጠቅሷል። ጥናቱን አስመልክቶ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ታፈረ መላኩ ግጭቱ በጤናው ዘርፍ ላይ አስከተለው ያሉትን ሰብአዊና ቁሳዊ ውድመት ዘርዝረዋል። በቀጣ ከጤና ተቋማት የሰበሰበ በጣም ቁንጽል የሆነ መረጃ ነው እና በሱ እንኳን ካይ ነው ከአስራ አምስት ሺህ በላይ ጉዳት ላይ አለ ይህንን ከአምስት ሺ ሰባት መቶ በላይ እስከ መስከረም እንኳን ባለው በሴቶች ጋር መደፈር በጣም ልብ ሰባሪ የሆነ ነገር መረጃን ያው በዶክመንቱ ስለምታየው ልብ የሚሰብር ነገር አለ። በሕክምና ምን ያህል ባለው ተደራሽነት አንጻር ብለን ካየ ነው በጣም መረጃው በራሱ እውነት መናገር በጣም ከሚገባው በላይ ዝቅተኛ ተብሎ የሚወሰድ እና ሙሉ ስሉን ሰብአዊ ቀውሱን በክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ ላይ አመላከት ይችላል እና እኛ ማንንም የትኛውንም ወገን አልሆነጀልም። ያው በስትራቴጂ ዶክመንት እንዳየሸው የደረሰውን ጉዳት አሳይተን ግን የአለም አቀፉ ማህበረሰብ አጠቃላይ ለሰብአዊ መብት ተሟጋሽ ነው የሚሉ አካላት አጠቃላይ ትልልቅ ሴት ያለው ሀገር ነው እንደ ህዝብ በጣም ነባር ሴቶች ያሉት ነው እና ሱሱን ታሳቢ አድርጎ ማህበረሰቡ አጠቃላይ ህዝቡም በሁለቱም ወገን ያሉትም አካላትም ለህዝባቸው የተለየ ነገር እንዲያደርጉ ነው። ከዚህ በተጨማሪም በጤና ተቋማት እና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የሕክምና ግብአቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው አላማ አለሟን ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ተገልጿል። እንደ አውሮፓውያን አቆጣጠር ከሐምሌ 2023 እስከ ጥር 2024 ያለውን ጊዜ በሸፈነውና በጤና ተቋማት ላይ የደረሱ ጉዳቶችንና የተፈጸሙ ዝርፊያዎችን በተመለከተው ክፍልም 25 ሆስፒታሎችን ጨምሮ ከ900 በላይ የጤና ተቋማት ሰለባ መሆናቸውን አመልክቷል። ይህ ችግር በዚሁ ከቀጠለም የሚያስከትለው ማህበራዊ ቀውስ እጅግ የከፋ እንደሚሆን የገለጹት የፎረሙ ዋና ጸሐፊ ዶክተር ታፈረ በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፍ የሰብአዊ ህግ መርሆችን በተለይ የጄኔቫ ስምምነቶችን እንዲያከብሩ ጥሪ አቅርበዋል። ትልቁ ችግር በነገራችን ላይ በሁለቱም ወገኖች ያሉ አካላት የዓለም አቀፍ ህጎችን በአግባቡ አለማክበር፣ አንደኛው ትልቁ ችግር የጤና ተቋማት ነፃነት ጋር በሁሉም በኩል በሁለቱም ወገኖች ገቢ ክብር አለመስ ኢቨን በታካሚዎችም ጭምር በመፈናቀልም በመልቀቅም፣ ኢቨን በጣም ቁጥሩ ትንሽ ካልሆነ በስተቀር ህይወታቸውንም ያጡ አሉ በሚል መቶ አስራ ስድስት ከስራቸው የተፈናቀሉ ሙያተኞች አሉ። በግጭቱ ላይ ከሚፈጠረው ቀውስ ባለፈው መንገድ በጤናው በኩል ላይ ያለው ደግሞ አንደኛውን በክልሉ ያለው ሰብአዊ ቀውስ በጣም በከፋ መንገድ አድርጎታል። የተባበሩት መንግስታት በቅርቡ በአማራ ክልል ባለው ሁኔታ ባጋጠመው ችግር የሰብአዊ ድጋፎችን ማቋረጣለሁ ከሚለውም አንጻር አንዱ ምላሽ ይሆናል። ገና የዓለም አቀፎችን ድርጅቶች በአካል እየተገኘን ሎቢ እናደርጋለን ብለን ነው እያሰብን። በዋግምራ ብሔረሰብ አስተዳደር ዞን በዝቋላ ወረዳ በአንድ የመንግስት የጤና ተቋም ሰራተኛ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የጤና ባለሙያ በክልሉ ባለው የጸጥታ ችግር ምክንያት በሚሰሩበት የጤና ተቋም በግብአት እጥረት ምክንያት ታካሚዎች በቀላል በሽታ እንደሚሞቱ እና ግጭቱ ባለባቸው አካባቢዎች ይሰሩ የነበሩ የሙያ አጋሮቻቸው ስራ ማቆማቸውን እንደሚያውቁ ነግረውናል። ትልቁ ችግር ወይም ፈተና የሆነብን አሁን የግብአት አቅርቦት ችግር፣ በቀላሉ ማከም እየቻለ ፔሸንቶች በጣም ኮምፕሊኬት እያደረጉ ወይም ደግሞ በቀላሉ መዳን እየቻሉ እየሞቱብን ሁሉ ጭምር እያየን ነው። እና የግብአት ጉዳይ ያው ከደሴ ነው የምናመጣው ግብአት እና ከዛ ሂዶ ለማምጣት ትልቅ ፈተና ስለሆነ በቃ ሂዶ ለማምጣት መንገዱ ዝግ ይሆናል። ብዙ ጊዜ መንገዶች ይዘጋሉ ከፀጥታው ጋር ተያይዞ ማለት ነው። ከዚህ ሲቀጥል ደግሞ ያው አምቡላንሶች ያው ክልሉ ራሱ የሚያውቀው ነው። የአምቡላንስ ሰርቪስ አሁን ቀጥታ አሁን ለታካሚ አይደለም ሰርቪስ እየሰጠ ያለው እና እየሰሩ ያሉት አሁን ያለሁበት ያን ያክል የሰሜኑ ጦርነት ነው እንጂ አሁን አማራ ላይ ያለው ግጭት ብዙም እንትን የለበትም። ሌሎች ጋር ግን በግባት አንጻር እንደዚህ ደግሞ ያው ሰው ደግሞ ሰው ገብቶ ካልሰራ ደሞዝ ስለማይከሰ ደሞዝ ካልተከፈለላቸው ደግሞ ያን ያክል መስራት ስለማይችሉ እንደዚህ አይነት ችግሮችን ያው ይነግሩናል። ስንድዋው የአማራ ክልል የከፍተኛ ተቋማት ፎረም፣ የክልሉ የሕብረተሰብ ጤና ኢንስቲትዩት፣ የዓለም የጤና ድርጅትና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች የተሳተፉበት ይህ የዳሰሳ ጥናት የመፍትሄ ሀሳብ ማስቀመጡንም ዶክተር ታፈረ አክለዋል። መስተጓጎል የሌለበት የጤና አገልግሎት መድረስ አለበት። የግጭቱ ዋና ተዋናዮችም ሙሉ ትብብር ማድረግ አለባቸው ነው። አንደኛው እሱ ነው። ሁለተኛ የማህበረሰቡ ተሳትፎ ደግሞ ከመቼውም ጊዜ በላይ ከፍ ማዋለት አለበት። ሁለቱንም ተዋናዮች በሚዲተር የመሆን ሌሎችን አለም አቀፍ ተሞክሮች አይተናል። በእርስ በርስ ግጭት የነበሩ ደቡብ ሱዳን አይተናል። የመንም አይተናል የኮሎምቢያንም ሁሉን አይተናል። ጥናት ስናጠናው ነው እና ስለዚህ ኢቨን አንዳንድ ጊዜ ሁለቱ ኃይሎች የጤና ግብዓቶችን ለማድረስ ሲባል ግጭቱን የሚያቆሙበት ጊዜ እንኳን አለ። ለተወሰነ ጊዜ እንኳን ማለት ነው እና ምን አዲስ ነገር አለው በእኛ ሀገር፣ በእኛ ክልል፣ በዚህ በአማራ ክልል ጋር ይሄ ያኛው ጋር ሌላ ቦታ የሚሆነው ነገር የማህበረሰቡ ሳትፎ ከፍ ማለት አለበት ብለን ነው የምናስበው። ሌላው የሙያተኞች ደህንነት መጠበቅ መቻል አለበት ማኔተር ያለው ላይ ሁለቱም ወገኖች ማክበር ከቻሉ እንደ ስትራቴጂ ተብሎ የተቀመጡ ነው። እነዚያቸው አዲስ አይደሉም። በዓለም አቀፉ ማህበረሰብ በእርስ በር ጦርነት ለብዙ ዓመታት ያሳለፉ ሀገራት እንኳን የተገበሯቸው ናቸው። በጉዳዩ ዙሪያ ተጨማሪ ሀሳብና አስተያየት ለማካተት ለአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መለሰ በአማራ ክልል ያለውን ግጭት አስመልክቶ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ሁሉም አካላት በሰላ በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ መጠየቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።